በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ ሰማያዊ ሰማያዊ ሰማያዊ ሰማያዊ ኢየሱስ ናዝራዊ ሰማያዊ ሰማያዊ ሰማያዊ ሰማያዊ ሰማያዊ ኢየሱስ ናዝራዊ